ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የደን ቃጠሎ ሮያል ኮሚሽን የጋራ ብልጽግናው ለተፈጥሮ አደጋዎች ብሔራዊ አስቸኳይ ጊዜ አዋጅ የማወጅ ስልጣን እንዲኖረው ምክረ ሐሳብ አቀረበ። ኩዊንስላንድና ምዕራብ አውስትሬልያ በከፊልና በሙሉ ወሰኖቻቸውን ከፈቱ። የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የደን ቃጠሎ ሮያል ኮሚሽን የጋራ ብልጽግናው መንግስት የተፈጥሮ አደጋዎችን አስመልክቶ ብሔራዊ አስቸኳይ ጊዜ አዋጅ የማወጅ ስልጣን እንዲኖረው ምክረ ሐሳብ አቅርቧል። ኮሚሽኑ ምክረ ሐሳቡን ያቀረበው የመጨረሻ ማጠቃለያ ሪፖርቱን ባቀረበበት ወቅት ነው። በሪፖርቱ ላይ በታካይነትም የተጠናከረ ብሔራዊ ግብረ ምላሽ በሁሉም ደረጃ ያሉ መንግስታትን እንዲሁም ነባር ዜጎችንና ሌሎች ማህበረሰባትን ያካተቱ ተሳትፎዎች ውጤታማ የሆነ የአደጋ አስተዳደር የድርጊትና መልሶ መቋቋም ተግባራት ግብር ላይ እንዲውሉ ጥሪ አቅርቧል። ሪፖርቱን ተከትሎ የድንገተኛ አደጋ አስተዳደር ሚኒስትር ዴቪድ ሊትል ፕራውድ ቀጣዩ እርምጃቸው የሚሆነው የድንገተኛ አደጋ አገልግሎት ሚኒስትሮችን ለስብሰባ መጥራት እንደሆነና የኮሚሽኑን ምክረ ሐሳቦችም በተቻለ ፍጥነት ግብር ላይ ለማዋል እንደሚጥሩ ሲገልጡ መንግስት በዚህ ጉዳይ ላይ የኋልዮሽ እርምጃ ውስድም ምክረ ሐሳቦቹን ለመተግበር በተቻለ ፍጥነት እንጥራለን። በእኛ እሳቦት በሚቀጥለው ሳምንት ካቢኔው ምክረ ሐሳቦቹን ይሁንታ እንዲቸራቸው ነው ብለዋል። በሌላ በኩል የቀድሞው የኒው ሳውዝ ዌልስ የሳት አደጋና ትድግና ኮሚሽነር ግሬግ ሙሊንስ የፌዴራል መንግስቱ ሁሉንም የኮሚሽኑን ምክር ሀሳቦች ተቀብሎ ግብር ላይ የመዋሉ ጉዳይ በብርቱ አስፈላጊ መሆኑንና በጋራ መስራትም ግድ እንደሚል ሲያሳስቡ፣ የአደጋ አስተዳደር ለአደጋዎችና ለአየር ንብረት ድርጊቶች የአንድነት ቲኬት ግድልናል። ሁሉም ስቴትና ቴሪተሪ፣ የሊበራል ናሽናል ናሽናልስም ሆነ የሌበር በ2050 ዜሮ የአየር ብክለት ፖሊሲ አላቸው። የፌዴራል መንግስቱ ግና ይህ ፖሊሲ የለውም። አውስትራሊያ ውስጥ ካሉት የስቴትና ቴሪተሪ መንግስታት ተስፈንጥሮ ነው ያለው። የእኛ ዋነኛ የንግድ ሽርካ ከሆኑትም እንደ ጃፓንና ኮሪያ ካሉ መንግስታት ተለይቶ ነው የሚገኘው ብለዋል። ክዊንስላንድ ለሪጅናል የኒው ሳውዝ ዌልስ ነዋሪዎች ከኖቬምበር 3 ዋን ኤኤም ጀምሮ ወሰኗን እንደምትከፍት አስታወቀች። ሆኖም ለቪክቶሪያና ሲድኒ 32 የአካባቢ መንግሥት አካባቢዎች ነዋሪ ለሆኑ ወሰኗ ዝግ መሆኑን ገልጣለች። የኩዊንስላንድ ዋና የጤና ኃላፊ ለሲድኒ ነዋሪዎች የኩዊንስላንድን ወሰን ዝግ ለማድረግ ግድ የተሰኙት አሁንም ድረስ ምንጩ ያልተለየ የኮሮና ቫይረስ በመኖሩ ሳቢያ እንደሆነ ያመላክተዋል። በምዕራብ አውስትራሊያም በኩል ከኖቬምበር 14 ጀምሮ ለሁሉም ስቴትና ቴሪተሪዎች ወሰኗ ክፍት እንደሚሆን ፕሪምየር ማርክ ማጋዋን ገልጠዋል። ሆኖም የኒው ሳውዝ ዌልስ እና ቪክቶሪያ ተጓዦች ራሳቸውን ለ11 ቀናት ማግለልና የኮሮና ቫይረስ ምርመራ ማድረግ ይጠበቅባቸዋል። ይህ በእንዲህ እንዳለም ቪክቶሪያ ባለፉት 24 ሰዓታት ውስጥ አራት ሰዎች በቫይረሱ የተጠቁ ሲሆን ለህልፈት የበቃ ህይወት ግና የለም። የሜልበርን የ14 ቀናት የቫይረሱ ተዛማችነት ወደ ሁለት ነጥብ ስ ስድስት ሲወርድ ምንጫቸው ያልተለየ የቫይረስ ቁጥር ወደ ሁለት አሽቆልቁላል። ሴናተር ሳይመን በርሚንግሃም ዛሬ አርብ ኦክቶበር 30 የፋይናንስ ሚኒስትር ሆነው ቃለ መሐላ ፈጸሙ። ሴናተር በርሚንግሃም ለፋይናንስ ሚኒስትርነት የበቁት የቀድሞው የፋይናንስ ሚኒስትር ሴናተር ማቲያስ ኮርማን ከዛሬ ጀምሮ ስራቸውን በፈቃዳቸው በመልቀቃቸው በሳቸው እግር ተተክተው ነው አቶ በርሚንግሃም በአዲሱ ኃላፊነታቸው የበጅሮን ጆሽ ፍራይድንበርግ ረዳትና የመንግሥት የሕግ መወሰኛው ምክር ቤት መሪ ሆነው ያገለግላሉ። የሥራ ክህሎት የአነስተኛና ቤተሰብ ንግድ ሚኒስትር ሴናተር ማኪያላ ካሽ ምክትል የመንግስት ሕግ መወሰኛ ምክር ቤት ሆነው ይሰራሉ። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ስኮት ሞሪሰን ከ2019 ጀምሮ በካቢኔ ጸሐፊነት ሲያገለግሉ የቆዩትን አቶ አንድሩ ሽረርን የብሔራዊ መረጃ ቢሮ ዋና ዳይሬክተር አድርገው በመሾም ሹመታቸውንም ጽድቅ እንዲቸረው ለጠቅላይ እንደራሴው አቅርበዋል። በምትካቸውም አቶ ክሪስ ብራውንን የካቢኔ ጸሐፊ አድርገው ሾመዋል። ግን የቀድሞው ሊበራል ፓርቲ ጩ ተወዳዳሪ እና የሌበር ፓርቲ ብሔራዊ ፕሬዚደንት የነበሩት ዋረን ማንዲን የኤስቢኤስ ቦርድ አባል ሆነው እንዲሰሩ በፌዴራል መንግስቱ ተሰይመዋል። ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 7 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 26 ኢትዮጵያ ብር ከ46 ሳንቲም ይዘረዘራል። ቀጥለን የነገውን አውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 19፣ ከፍተኛ 25። አድላይድ በከፊል ደመናማ ይሆናል። ዝቅተኛ 12፣ ከፍተኛ 21። ሜልበርን ብራ ይሆናል። ዝቅተኛ 13፣ ከፍተኛ 18። ሆባርት በከፊል ደመናማ ይሆናል። ዝቅተኛ 9፣ ከፍተኛ 19። ካምብራ ዝናብ ይጥላል። ዝቅተኛ 11፣ ከፍተኛ 15። ሲድኒ የካፋል ዝቅተኛ 17 ከፍተኛ 26። ብሪስበን የካፋል ዝቅተኛ 20 ከፍተኛ 31። ዳርዊን በአብዛኛው ፀሐያማ ሆኖ ይውላል፣ ዝቅተኛ 26 ከፍተኛ 34። አዲስ አበባ ፀሐያማ ሆኖ ይውላል፣ ዝቅተኛ 11 ከፍተኛ 23። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የደን ቃጠሎ ሮያል ኮሚሽን የጋራ ብልጽግናው ለተፈጥሮ አደጋዎች ብሔራዊ አስቸኳይ ጊዜ አዋጅ የማወጅ ስልጣን እንዲኖረው ምክረ ሐሳብ አቀረበ። ኩዊንስላንድና ምዕራብ አውስትሬልያ በከፊልና በሙሉ ወሰኖቻቸውን ከፈቱ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።